ትናንት እዚህ ብራስልስ በነበረው ዕለታዊ ጋዜጣዊ መግለጫ የህብረቱን አቋም በሚመለከት ከጋዜጠኞች ለቀረበው ጥያቄ የህብረቱ የውጭ ጉዳይ ቃል አቀባይ ናቢላ ማስራሊ ሲናገሩ የኢትዮጵያ መንግስት ባለፈው ቅዳሜና እሁድ በአገሪቱ የአስቸኳይ ጊዜ አዋጅ የታወጀ መሆኑን አስታውቋል። ሁልጊዜም ቢሆን መሰረታዊ መብቶች መከበር አለባቸው። ይህም በጠቅላይ ሚኒስትር ኃይለ ማርያም ተገልጿል። የፖለቲካና ዴሞክራሲ መብቶችን መገደቡ መቆም አለበት ብለዋል። የዴሞክራሲ መብቶች እኮ በአዋጁ ተገድበዋል። እንደ መንግስታቱ ድርጅት የሰብአዊ መብት ኮሚሽንስ የአውሮፓ ህብረት በሁዱ የእሬቻ በዓልና ከዚያም በፊት የተፈጸሙ ግድያዎችንና የመብት ጥሰቶችን የሚያጠራ ገለልተኛ ቡድን እንዲላክ ጠይቋል ወይ በማለት ከዶቼቬሌ ለቀረበው ተጨማሪ ጥያቄ ቃል አቀባይና ቢላ በአዋጁ ይዘት ላይ እየተካሄደ ያለው የፓርላማ ጉባኤ ውጤት ከመታወቁ በፊት አስተያየት እንደማይሰጡ ገልጸው የተፈጠረውን እውከትና ግድያ በሚመለከት ግን ህብረቱ ያወጣውን መግለጫ አብራርተዋል። አመጽ እውከቱን በሚመለከት የተፈጠሩትን ቁጣዎችና ሁሉንም የተነሱ ጥያቄዎችን ለመመለስ የእርቅና ሰላም ሂደት እንዲካሄድ ጥሪ አቅርበናል በማለት ህብረቱ ኢትዮጵያውያንን ምንጊዜም ቢሆን በሚያስፈልገው ሁኔታ ለመርዳት ዝግጁ መሆኑን አስታውቀዋል። የዓለም ዋና ዋና መገናኛ ብዙሀን የመንግስትን የአስቸኳይ ጊዜ አዋጅ በሰፊው ዘግበውታል። ዘጋርዳያን የተባለው የእንግሊዝ ታዋቂ ጋዜጣ ኢትዮጵያ ለአሁኑ አስቸኳይ ጊዜ አዋጅ የዳረጋት በግብፅ የሚደገፈው ህዝባዊ ተቃውሞ ነው በማለት የግብፅን መንግስት የከሰሰች መሆኑን ገልጾ ተቃዋሚዎች ግን ከብዙሃኑ የኦሮሞና አማራ ብሔሮች የተነሳው ተቃውሞ የአገሪቱ ስልጣንና ኢኮኖሚ በጥቂት የትግራይ ልሂቃን በመያዙ ነው ይላሉ ሲልም አስነብቧል። ኒውዮርክ ታይምስ በበኩሉ በዚህ ጊዜ የአስቸኳይ ጊዜ አዋጅ የማወጁ ዓላማ እየተካሄዱ ያሉትን ግድያዎችና ስራቶች ህጋዊ ሽፋን ለመስጠት ነው ሲሉ አንድ የተቃዋሚ ድርጅት አባል የተናገሩትን ጠቅሶ ጽፏል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ሆኑ የኮሚኒኬሽን ሚኒስትራቸው አቶ ጌታቸው ረዳ አዋጁ መሠረታዊ መብቶችን የማይጥስና የህዝቦችን የዕለት ተዕለት ኑሮ የማይገድም መሆኑን ቢገልጹም፣ ዋና አቃቢ ህግ አቶ ጌታቸው አምባዬ ግን የመሰብሰብና የመናገር መብቶች ሊገደቡ የመገናኛ ብዙሃንም ሊዘጉ እንደሚችሉ አብራርተዋል። ለስድስት ወር ይዘልቃል የተባለው ይህ አስቸኳይ ጊዜ አዋጅ በአገሪቱ የፖለቲካ ኢኮኖሚና ማህበራዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ እንደሚያሳድር የታወቀ ነው። አዋጁ የተነሱትን ተቃውሞዎችና ሁከቶች ከሚያባብሳቸው በስተቀር መፍትሄ አያመጣም በማለት የሚከራከሩ በርካታዎች ናቸው። ከዚህ ይልቅ የሚበጀው በአገሪቱ ዘላቂ ሰላምና መረጋጋት ለመፍጠር የሚያስችል የፖለቲካ እርምጃ መውሰድ ነው በማለት የህዝብን ተቃውሞ በአዋጅና በወታደራዊ ኃይል ለማስቆም እንደማይቻል የፖለቲካ ተንታኞች ይናገራሉ። የኢትዮጵያ የፖለቲካ ቀውስና ፍጥጫ በሁሉም ቦታና በየደረጃው ማነጋገሩ የቀጠለ ሲሆን ሰሞኑንም እዚህ ብራስልስ ከሚካሄዱ የኢትዮጵያውያን ሰልፎች በተጨማሪ በአውሮፓ ፓርላማም ውይይት ይካሄዳል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ